ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ1922 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 28 2008 ዓ ምት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ ጤና ይስጥልን እንደምናምሽታችኋል። የተከበራችሁ አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታዬ ነን። የኢትዮጵያን የ2008 ዓ ምት የምጣኔ ሀብት እድገት ትንበያ በተመለከተ መንግስታቸውና ዓለም አቀፉ የገንዘብ ድርጅት አይኤምኤፍ መካከል የተቀራረበ ግምት መኖሩን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። በዘንድሮ ዓመት አፈጻጸማችን የኢንዱስትሪ ዘርፍና የአገልግሎት ዘርፍ በጣምራ የሰባት በመቶ እድገት ማስመዝገባቸውን አይኤምኤፍ ራሱ በሪፖርቱ ላይ አስቀምጧል። ይሄ ብዙ ጊዜ ተጣጥመን የማናውቀው ጉዳይ ቢሆንም በዘንድሮ ዓመት እኛ የገመት ነው ና አይኤምኤፍ የገመተው ተቀራራቢ መሆኑን ለማየት ችለናል። በአብይ ርዕስ ዘገባ አለን። የቀድሞ የአንድነት ለዲሞክራሲና ለፍትህ አመራር አባል አቶ ሀብታሙ አያሌው ለሕክምና ከሀገር ውጭ ለመሄድ ያቀረበውን አቤቱታ የፌዴራሉ ጠቅላይ ፍርድ ቤት ዳኛ አልተሟላም በማለት ዛሬም እንዳልወሰነ አስታውቋል። ፍርድ ቤት በማናቸውም ጊዜ ፍርድ ለመስጠት በሚችልበት ሁኔታ ተሟልቶ መገኘት አለበት። እንዲህ ለባለ ጉዳይ ዳኛ አልተሟላም የሚለው ምክንያት እየተሰጠ እንዲቀበል መጠየቅ አግባብ ነው ብዬ አላስብም። ይሄ በዚህ በሀብታሙ ጉዳይ ብቻ ሳይሆን በአጠቃላይ በፍትህ ስርዓት ውስጥ የሚታይ ሊቀረፍ ያልቻለ እና የተለመደ የመጣ ችግር ነው። አቶ አማሃ መኮንን ናቸው የሰማችኋቸው። የአቶ ሀብታሙ አያሌው ጠበቃ ናቸው። በመጽሔት ዘገባለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በአዳማ ከተማ ከትናንት በስቲያ ሌሊት በደረሰው ከፍተኛ የጎርፍ አደጋ የተፈናቃዮች ቁጥር 4500 መድረሱ ተነግሯል። የአሜሪካ ድምፅ ያነጋገራቸው የከተማው ነዋሪዎች በጎርፍ አደጋው ከቤት ንብረታቸው ተፈናቅለው መጠለያ ማጣታቸውን ተናግረዋል። በአሁኑ ሰዓትም ዘመድ ያለው በየዘመድ አዝማዱና ጓደኛው ቤት እየተጠለለ መሆኑን ገልጸው መጠጊያ የሌላቸው ሰዎች ግን እውጭ ሜዳ ላይና ጎርፉ ባለበት አካባቢ ለማደር መገደዳቸውን ይገልጻሉ። በአሁኑ ሰዓትም በቂ እርዳታ እየተሰጣቸው እንዳልሆነ ጠቁመው ቀድሞውኑም በከተማው በቂ የጎርፍ ማስተላለፊያ ቱቦ ቢሰራ ኖሮ ከእንዲህ ያለ አደጋ ሊተርፉ ይችሉ እንደነበረ አስረድተዋል። የአዳማ ከተማ የኮሚኒኬሽንስ ቢሮ ኃላፊ አቶ ሀቢብ ቃሲም ስለ ጉዳዩ ተጠይቀው አደጋው በተፈጥሮ የመጣ መሆኑን ገልጸው በአሁኑ ሰዓት የተፈናቀሉትን 4500 ሰዎች ለመርዳት ሶስት የመርጃ ጣቢያዎች አቋቁመው እየተንቀሳቀሱ መሆኑን ተናግረዋል። በሌላ በኩል የዘጠኝ ወር ነፍሰ ጡር መሆኗን የገለጸችልን ወይዘሮ ቢሊሱማ ሁሴን ቤቷን ጎርፍ ጥርግ አርጎ በመውሰዱ መጠለያ ባለማግኘቷ ዛፍ ስር እንዳደረች ተናግራለች። በዚህ ጎርፍ ሁለት ጎዳና ተዳዳሪዎች መወሰዳቸውን ነዋሪዎችን ጠቅሰን በትናንትናው ዕለት መዘገባችን ይታወሳል። ከሕገ ወጥ የሰዎች ዝውውር ጋር በተያያዘ እጃቸው እንዳለበት የተጠረጠሩ 25 ኤርትራውያንና 12 ኢትዮጵያውያን ጣሊያን ውስጥ በተካሄደ አሰሳ በቁጥጥር ስር መዋላቸው ተገለጸ። የጣሊያን የአገር ውስጥ ጉዳዮች ሚኒስቴር በትዊተር ገጹ ላይ ባሰፈረው መልእክት በሕገ ወጥ የሰዎች ዝውውር ላይ ይሠራ የነበረው አደገኛ የወንጀለኞች መረብ ከሥራ ውጪ ሆኗል ብሏል። ሰዎቹ የታሰሩትም ሮም ከተማ ውስጥ በተካሄደ አሰሳ ሲሆን አሰሳው የተካሄደው በ2014 ዓ ም በአውሮፓውያኑ አቆጣጠር የዛሬ ሁለት ዓመት አካባቢ ማለት ነው። ከሕገ ወጥ የሰዎች ዝውውር ጋር በተያያዘ ሲሲሊ ውስጥ በቁጥጥር ስር የዋለው የሰላሳ ሁለት ዓመት ኤርትራዊ ለፖሊስ በሰጠው ቃል መሰረት መሆኑን የጣሊያን ፖሊስ ገልጿል። ከፖሊስ ጋር ለመተባበር የወሰንኩበት ምክንያት በጣም ከፍተኛ ቁጥር ያላቸው ሰዎች በጉዞው ላይ በመሞታቸው ነው ሲል ቃሉን ለፖሊስ ሰጥቷል። በተጨማሪም ግለሰቡ በብዙ ሺዎች የሚቆጠሩ ሰዎች ሜዲቴራኒያን ባህርን ለመሻገር በሚካሄደው አደገኛ ጉዞ ይሞታሉ። ከነዚህ ደግሞ ከጠቅላላ በሕገወጥ የሰዎች ዝውውር ሂደት ከሚሞቱት የተወሰነው ቁጥር ነው ብሏል። የጣሊያን ባለሥልጣናት ለመጀመሪያ ጊዜ በሕገ ወጥ መንገድ በሰሜን አፍሪካ ጣሊያንና ሌሎች የአውሮፓ አገሮች ላይ የሰዎች ዝውውር ላይ የሚሰሩ ሰዎች ዝርዝር መረጃ ለማግኘት መቻሉን አስታውቋል። ይህ ኤርትራዊ ግለሰብ ሕገ ወጥ የሰዎች ዝውውር ላይ የሚሰሩ በቂ ገንዘብ የሌላቸውን ስደተኞች ለመግደል ወደ ኋላ እንደማይሉ በመግለጽ ጉዞቸውን ለመቀጠል አካላቸውን ለግብፃውያን ሕገ ወጥ አዘዋዋሪዎች ለመሸጥ እንደሚገደዱ እንዲሁም እጅግ በጣም ዘግናኝ ድርጊቶች እንደሚፈጸሙባቸው ለሀገሪቱ ባለስልጣናት አስረድተዋል የጣሊያን ባለስልጣናት ከግለሰቡ ባገኙት መረጃ መሰረት ይህ በህገወጥ የሰዎች ዝውውር ላይ የተሰማራ መረብ በአፍሪካ ቀንድ በሚበቅለው የጫት እፅ ንግድ ላይ እና የውሸት ቃል ኪዳን ለስደተኞች በማዘጋጀት የመሰሉ ሌሎች ወንጀሎች ላይም የተሰማራ መሆኑን አስረድተዋል የጣሊያን አስረድተዋል የጣሊያን ፖሊስ ባለፈው ወር ባካሄደው አሰሳ በቡድኑ እንቅስቃሴ ዝርዝር መረጃና 526 ሺህ ዩሮ እና 25 ሺህ የአሜሪካ ጥሬ ገንዘብ ማግኘቱን አስታውቋል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ሪፖርት መሠረት አውሮፓ ከሁለተኛው የዓለም ጦርነት በኋላ ያጋጠማት ትልቁ የስደተኞች ቀውስ ከ2014 ዓ ም እስካሁኑ አውሮፓ ለመድረስ በሚካሄደው ጉዞ የሞቱት አስር ሺህ ስደተኞች ሲሆኑ በዚህ በያዝነው የአውሮፓውያን ዓመት ብቻ 2800 ሰዎች መሞታቸውን ተቋሙ አስረድቷል። የባልካን ሀገሮች መንገድ በመዘጋቱ ምክንያት ይህንን አደገኛ የሜዲቴራንያን ባህር ጉዞ በማቋረጥ ጣሊያን የሚደርሱ ስደተኞች ቁጥር ከፍ ማለቱንም የሰብአዊ ይቅርታ የስደተኞች ጉዳይ ከፍተኛ ኮሚሽነር አስታውቀዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ በኬንያ ጉብኝት እያደረጉ ናቸው። ዛሬ ጠዋት ነተንያሁ ናይሮቢ ውስጥ ከኬንያው ፕሬዝደንት ኡሁሩ ኬንያታ ጋር ውይይት አድርገዋል። መሪዎቹ ከውይይታቸው በኋላ በሰጡት የጋራ መግለጫ ሁለቱ ሀገሮች በተለያዩ መስኮች ስምምነት መፈራረማቸውን ይፋ አድርገዋል። ስምምነቶቹ በግብርናና በጸጥታ ጉዳዮች ላይ ያተኮሩ መሆናቸውን የኬንያው ፕሬዝደንት አስታውቀዋል። ገልሞ ዳዊት ከናይሮቢ ተጨማሪ ዝርዝር አድርሶናል። ለሶስት ቀናት ይፋዊ ጉብኝት ኬንያ የሚገኙት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናትናያሆ ዛሬ ጠዋት ከኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር ውይይት አድርጓል። ሁለቱ መሪዎች በጋራ በሰጡት መግለጫ መሰረት በጸጥታና በግብርና መስክ ጉዳዮች ላይ ስምምነት ተፈራርመዋል። ሆኖም የስምምነቱ ይዘት ግን በይፋ አልተገለጸም። የኬንያው ፕሬዝዳንት ኡሁሩ ኬንያታ ሀገራቸው እንዲሁም በአፍሪካ ቀንድ ያሉ ሀገሮች እስራኤል በውሃ አጠቃቀምና በቴክኖሎጂ ክህሎት ያላትን እውቀት መጋራት እንደሚፈልጉ ጠቅሰው ኬንያ ዜጎቿን ወደ እስራኤል ልካ በማስተማር ላይ እንደምትገኝ ተናግረዋል። አንዱና በዋነኝነት እስራኤል የተጠቀመችበት መስክ ቴክኖሎጂ ነው። እኛም በጣም በምንፈልገው በጸጥታ በኩል ብቻ ሳይሆን በግብርና በውሃ አጠቃቀምም እንዲሁ። ስለዚህ ወዳጅነታችን በመረጃ ልውውጥ፣ በስለላ ምክርም ተግባር እንቀጥላለን። ያም ብቻ ሳይሆን ግንኙነቱ ከኬንያ ጋር ብቻ ሳይሆን ከአካባቢያችን ከአፍሪካ ጋር የተሻለ እንዲሆን እንጠራለን። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናትናያው በበኩላቸው ሀገራቸው የቅድመ ስለላ ስራ በማከናወን ብዙ የሽብር ጥቃቶችን ያከሸፈች ሀገር በመሆኗ ይህንን ክህሎት ለኬንያና ለሌሎች አፍሪካ ሀገሮች ማካፈል እንደምትፈልግ ገልጿል። ከአይስል፣ ከአልቃይዳ፣ ከቦኮ ሐራም፣ አልሸባብ ጋር ትልቅ የሽብር ውጊያ ነው ያለው። እነኚህ የጽንፈኞች ቡድን ዓለማችንን በማጥቃት ላይ ናቸው፣ አፍሪካንም ጭምር ማለት ነው። እስራኤልም በዚህ ረገድ ብዙ ማበርከት ትችላለች። ይኸውም ለሚሰሙን ሁሉ ስንነገር እንደ ነበረ አንድ ጥቃት ከመፈጸሙ በፊት መረጃ ካገኘን ጥቃቱን ማክሸፍ እንችላለን። እስራኤል ይህንን ስታደርግ ቆይታለች። በአፍሪካ ካሉ ወዳጆቻችን ጋር የደህንነት መረጃ ለመለዋወጥ ዝግጁ ነን። የአፍሪካ ጉብኝታቸውን በዩጋንዳ የጀመሩት ናታንያሁ የኬንያ ጉብኝታቸውን ካጠናቀቁ በኋላ ሩዋንዳንና ኢትዮጵያን ይጎበኛሉ። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ። የእስራኤሉ ጠቅላይ ሚኒስትር ጉብኝታቸውን በጀመሩበት በዩጋንዳ የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ ባሰሙት ንግግር እስራኤልን በተደጋጋሚ ፍልስጤም እያሉ መጥራታቸው ውዝግብ ፈጥሯል። ፕሬዚደንት ሙሴቪኒ ይህን ያደረጉት ከአርባ ዓመታት በፊት በፍልስጤማውያን ነውጠኞች ተጠልፎ ኢንቴቤ አውሮፕላን ጣቢያ ካረፈው የፈረንሳይ አየር መንገድ አውሮፕላን በጠላፊዎቹ ታግተው የነበሩትን መንገደኞች የእስራኤል ኮማንዶዎች ስላስለቀቁበት እርምጃ ሲያወሱ ነው። የዛሬ አርባ ዓመት የፈጠረው የተፈጠረው አሳዛኝ ሁኔታ ፍልስጤምና አፍሪካን በአንድ ሌላ ግንኙነት አስተሳስረዋል ካሉ በኋላ ሙሴቪኒ እንደገና ደግሞ ሌላ የሚያስተሳስራቸው ግንኙነት ያልኩበት ምክንያት ፍልስጤምና አፍሪካ ከዚያም በፊት የተሳሰሩባቸው ጉዳዮች ነበሩ ለማለት ፈልጌ ነው ሲሉ ነው የተደመጡት። ብዙዎች ዩጋንዳውያን የፕሬዝደንቱን ንግግር የጻፈላቸው ማይሆን ሲሉ፣ አንዳንዶች በቀላል የአፍ ስህተትነት ተመልክተውታል። ሌሎች ደግሞ ሙሴቪኒ አእምሯቸው ደህና ይሆን ይሆን ሲሉ ተገርመዋል። እስራኤላውያንም ፕሬዚደንቱን እየዘባረቁ ናቸው በማለት በትዊተር ቁጣቸውን ገልጸዋል። የእስራኤል ራዲዮ አቅራቢ ይህ ንግግር ሳይጠናቀቅ እንዳቋረጠው ታውቋል። ጠቅላይ ሚኒስትር ኔተንያሁ እስካሁን በዚህ ጉዳይ ላይ አስተያየት አልሰጡበትም። በሌላ ዜና የዩጋንዳው ፕሬዚደንት ዩዌሪ ሙሴቪኒ ሶማሊያ ያለው የአፍሪካ ሕብረት አረጋጊ ተልዕኮ በትክክለኛው አቅጣጫ የሚራመድ ከሆነ ሀገራቸው ወታደሮቿን ለማስወጣት ያላትን እቅድ እንደገና እንደምታጤ ነው አስታውቀዋል። በመጨረሻም ኬንያ ከዳዳብ ስደተኞች ካምፕ ስደተኞችን የመመለስ እቅዷን በይፋ ከመጀመሯ አስቀድሞ ብዙ መቶ ሶማሊያውያን በራሳቸው ፈቃድ ወደ ሀገራቸው መመለሳቸውን የሶማሊያ ባለስልጣናትና ነዋሪዎች ገልጸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የማክሰኞ ሰኔ 28 2008 ዓመተ ምሕረት ምሽት ፕሮግራም ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለሕዝብ ተወካዮች ምክር ቤት የሰጡት ማብራሪያ ምጣኔው ምጣኔ ሀብቱ መልካም ሁኔታ ላይ አለ የሚል መልእክት ነው ያስተላለፈው። በዘንድሮ ዓመት በሚገርም ሁኔታ የእኛ ግመታና የአይምፍ ግመታ የተስማማበት ወይም የተቀራረበት ሁኔታ እንዳለ ለማየት ሞክረናል። አዲስ አበባ የሚኖሩ አንድ የምጣኔ ሀብት ባለሙያ ደግሞ ትንተና ሰጥተዋል። የገንዘብ ሚኒስትሩ ተመሳሳይ ጥያቄ ቀርቦ በሚመለስበት ጊዜ እንደውም በተለይ በነዳጅ አካባቢ የነበረው የዋጋ በዓለም ደረጃ የዋጋ መቀነስ መንግስትን ድርቁን ለመታገድ ካገዙት አንዱ እንደሆነ ሲነገር ሰምቻለሁ። ዶክተር ደምስ ጫን ያለው የግል የምጣኔ ሀብት አማካሪ ናቸው። ትንተናውን የሚሰጡን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያን የ2008 ዓመተ ምህረት የምጣኔ ሀብት እድገት ትንበያ በተመለከተ መንግስታቸውና በዓለም አቀፉ የገንዘብ ድርጅት አይኤምኤፍ መካከል የተቀራረበ ግምት መኖሩን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል። በድምር ውጤትም የ8 ነጥብ 5 ከመቶ እድገት ሊኖር እንደሚችል ተናግረዋል። ኤርትራን በተመለከተ በሰጡት ማብራሪያ ተቀምጠን እንነጋገር የሚለው ፖሊሲ አለመቀየሩን አመልክተዋል። እስክንድር ፍሬው ተጨማሪ አለው። የኢትዮጵያ የኢኮኖሚ እድገት ትንበያ መንግስትንና ዓለም አቀፍ ተቋማትን በአሃዝ ሲከፋፍል ሲለያይ የሚታይ ነው። ከዓመታት በላይ ለሆነ ጊዜ ከፍተኛ እድገት መመዝገቡን የሚቀበሉት ዓለም አቀፍ ተቋማት ከትንበያ አንጻር ግን የየራሳቸው ነሃዞች መጥቀሳቸው የተለመደ የሚጠበቁ ነው ቆይቷል። ዘንድሮ ግን ያውም በድርቁ ዓመት ተቀራርበናል፣ ይላሉ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ። የሕዝብ ተወካዮች ምክር ቤት የቀጣዩን ዓመት የፌዴራል መንግስት በጀት ባጸደቀበት ስብሰባ ላይ የተገኙት ጠቅላይ ሚኒስትሩ የኢኮኖሚ እድገቱ መቀጠሉን አስረድተዋል። ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ የመጣ ቡድን የ2008 የአገሪቱ ኢኮኖሚ አፈጻጸም ምን እንደሚመስል መገምገሙን ጠቅላይ ሚኒስትሩ አስታውሰዋል። ድርቁ በኢኮኖሚው ላይ ያሳደረውን ተጽዕኖ ማጥናቱንም ጠቅሰዋል። ይሄው የአይኤምኤፍ ቡድን የግምገማውን ውጤት እንዳሳወቃቸውም ተናግረዋል። ከዚህ በመነሳትም የእኛና የእነሱ ግምት የተቀራረበ መሆኑን ተረድተናል ነው ያሉት። የተከበረው ምክር ቤት እንደሚያውቀው እኛና የአይኤምኤፍ ግመታ በአብዛኛው ጊዜያት ተጣጥሞ የማያቅ ቢሆንም በዘንድሮ ዓመት በሚገርም ሁኔታ የእኛ ግመታና የአይኤምኤፍ ግመታ የተስማማበት ወይም የተቀራረበት ሁኔታ እንዳለ ለማየት ሞክረናል። ይሄ የሆነበት ዋናው ምክንያት በዘንድሮ ዓመት ከፍተኛ የሚባል የድርቅ ተግዳሮት አጋጥሞናል። ከኤልኒኖ ክስተት ጋር የተያያዘው ይሄ ድርቅ በግብርና ልማታችን ላይ ሊያደርግ ሊያመጣው የሚችለው ተጽዕኖም እንደዚሁ ተገምግሟል። አይኤምኤፍም ገምግሞታል። ከሁሉ በላይ ግን በዘንድሮ አመት አፈጻጸማችን የኢንዱስትሪ ዘርፍና የአገልግሎት ዘርፍ በጣምራ የሰባት በመቶ እድገት ማስመዝገባቸውን አይኤምኤፍ ራሱ በሪፖርቱ ላይ አስቀምጧል። ይሄ ብዙ ጊዜ ተጣጥመን የማናውቀው ጉዳይ ቢሆንም በዘንድሮ ዓመት እኛ የገመት ነው እና አይኤምኤፍ የገመተው ተቀራራቢ መሆኑን ለማየት ችለናል። ይሄ ሰባት በመቶ እድገት በራሱ በብዙ አገሮች ፈጣን እድገት ተብሎ የሚወሰድ ነው። የግብርና ዘርፉ ሳይጨምር ማለት ነው። በኢንዱስትሪና በአገልግሎት ዘርፎች የሰባት ከመቶ እድገት ማረጋገጥ መቻሉ በትክክለኛው መንገድ ላይ እንዳለን ያሳያል ሲሉም ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትሩ እንዳሉት ድርቁ ከፍተኛ ተጽዕኖ የሚያሳድረው በግብርናው ዘርፍ ላይ ነው። በዚህም መሰረት ባለፈው ክረምት የተመረተው ምርት ከቀደመው ዓመት የተወሰነ ቅናሽ እንዳሳየ ሁላችንም ተስማምተናል ብለዋል። የበልግ ወቅት ምርት ግን የሰባት በመቶ እድገት ማሳየቱን ጠቅሰዋል። በድምር ውጤትም ግብርናው የሶስት በመቶ እድገት ማሳየቱን ገልጸዋል። የሁሉም ዘርፎች ድምር ውጤት የሆነው የአገሪቱ ኢኮኖሚም ከፍተኛ እድገት ማስመዝገቡን ነው አቶ ኃይለማርያም ያብራሩት። በድምር ውጤት ኢኮኖሚያችን ከስምንት ነጥብ አምስት በመቶ በላይ ሊያድግ እንደሚችል ማየት ተችሏል። ይህ ተግዳሮቶች ቢኖርም ነገር ግን አገራችን ያላትን መልካም አጋጣሚ በሰፊው በመጠቀማችን ከአምስት በመቶ በላይ ሄዶ የማያውቀው የኢንዱስትሪና የአገልግሎት ዘርፍ ድምር ውጤት በዘንድሮ ዓመት ሰባት በመቶ በዛ ደረጃ አድጓል። ስለዚህ ይሄ ከፍተኛ ውጤት ነው ተብሎ ሊወሰድ የሚችል ነው። ጠቅላይ ሚኒስትሩ በምክር ቤቱ ቆይታቸው ከአባላት ለተነሱ ሌሎች ጥያቄዎችን ምላሽ ሰጥተዋል። በዚህም መሰረት በቅርቡ በጾረና ግንባር የተፈጠረውን ግጭት የጀመረው የኤርትራ መንግስት ነው ብለዋል። ለዚህ መነሻውም የተባበሩት መንግስታት ድርጅት የሰብአዊ መብት አጣሪ ኮሚሽን ያወጣውና የኤርትራ መሪዎች በሰው ዘር ላይ ወንጀል መፈጸማቸውን የሚገልጸው ሪፖርት መሆኑን አመልክተዋል። ኢትዮጵያና ኤርትራ ተቆራቆሱ ብሎ የአለም ህብረተሰብ አይኑንና ሀሳቡን ወደዚህ እንዲያዞር ለማድረግ ነበር ጥረት ያደረገው። እኛ ግን እሱ ባዘጋጀልን ወጥመድ መግባት አልፈለግም። ያደረግነው ነገር ቢኖር መልስ የምትሰተን አርፈ ቁጭ በል ብለን እዛ አሳርፈ ነው። ነገር ግን የተጋለጠው ነገር እንዲጋለጥ እንዲፋፋም ነው ያደረገው። ይህም ሆኖ መንግስታቸው በኤርትራ ላይ የሚከተለው ፖሊሲ አለመቀየሩን ለንግግርም ዝግጁ መሆናቸውን ነው ጠቅላይ ሚኒስትሩ ያስረዱት። ስለዚህ ፖሊሲያችን በጣም ግልጽ ነው። አሁንም ቢሆን ይሄ የተናጋው መንግስት ቁጭ ብዬ እነጋገራለሁ ካለ በራችን ክፍት ነው። ዋጋ ያለው ሰላም ስለሆነ ለሰላም ስንል የማንከፍለው መስዋዕትነት አይኖርም። ይህን ለማድረግ ዝግጁ ነው። የህዝብ ተወካዮች ምክር ቤት በዚሁ ስብሰባው የቀረበለትን የ274 ቢሊዮን ብር የ2009 የፌዴራል መንግስት በጀት አጽድቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከኤርትራ ጋር የተካሄደውን ግጭት አስመልክቶ ወረራውን ቀድማ ያካሄደችው ኢትዮጵያ ነች ሲሉ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ባሰራጩት መልእክት አመልክተው ኢትዮጵያ በግልጽ ልትወገዝ ይገባል ብለዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የቀድሞ የአንድነት ለዲሞክራሲና ለፍትህ አመራር አባል አቶ ሀብታሙ አያሌው ለሕክምና ከሀገር ውጭ ለመሄድ ያቀረበውን አቤቱታ የፌዴራሉ ጠቅላይ ፍርድ ቤት ዳኛ አልተሟላም በማለት ዛሬም እንዳልወሰነ አስታወቁ። በአቃቤ ሕግና በነ አቶ ሀብታሙ አያሌው መካከል ባለው ክርክር ላይ ውሳኔ ለማሰማትም ለአምስተኛ ጊዜ ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ የዛሬውን ችሎት ተከታትሏል። የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው ለህክምና ወደ ውጭ ሀገር ለመሄድ ያቀረበው አቤቱታ ዛሬም መልስ አላገኘም። በጽኑ የታመመው አቶ አብታሙ በሐኪም ወደ ውጭ ሀገር ሄዶ እንዲታከም ቢታዘዝም ጠቅላይ ፍርድ ቤቱ የጣለበት ከሀገር የመውጣት እግድ ይህን ሊያደርግ አላስቻለውም። ፍርድ ቤቱ ቀደም ሲል ባዘዘው መሠረት አቶ አብታሙ አሁን ያጋጠመውን የጤና ችግር በሀገር ውስጥ በሚሰጥ ሕክምና መፍትሄ ሊያገኝ እንደማይችልና በግድ ሕክምናውን ለማግኘት ወደ ውጭ ሀገር መሄድ እንዳለበት የሚያረጋግጥ የሐኪም ማስረጃም ትናንት ማስገባቱን ጠበቃው አቶ አመሀ መኮንን አስረድተዋል። ይሁንና ፍርድ ቤቱ ዛሬ በዋለው ችሎት ዳኛ ባለመሟላቱ ለአቤቱታው መልስ ሊሰጥ እንደማይችል ገልጿል። ስለሚቀጥለው ቀጠሮም ፍርድ ቤቱ የሰጠውን ትዕዛዝ አቶ አመሀ በይበልጥ አብራርተዋል። ሐሙስ ለት ምናልባት ወይም በጽፈት ቤት ተከታተሉ የሚል ነገር ነበረ የተነገረን። ነገር ግን ይሄ በጽፈት ቤት ተከታተሉ የሚለው ነገር እርግጠኛ አይደለም። በእርግጠኝነት መቼ መቅረብ እንዳለብን ይነገረን በሚል ጠይቀናል። በኋላ ላይ ያው ሐሙስ ለት በጽፈት ቤት ተከታተሉ ነው እንግዲህ እሱም ላይ ተሟልተን ውሳኔ የምንሰጥ ከሆነ የሚል ነገር ነው የተነገረው። ስለዚህ እንግዲህ የምንጠብቀው የምናደርገው ሐሙስ ለት እንቀርባለን። አሁንም ፍርድ ቤቱ ውሳኔ መስጠት የሚችል ከሆነ ውሳኔ ይሰጥበታል፣ የማይችል ደግሞ ከሆነ እንግዲህ የሚባለውን ለመስማት ነው። ዳኛ አልተሟላም በሚል ምክንያት ዜጎች የሚጠብቁት ፍትህ መጓተት እንደሌለበት የሚያስረዱት አቶ አምሃ ብዙ ባለሙያዎችንም ያማረረ ችግር እንደሆነ ተናግረዋል። በሁሉም የፍርድ ቤት ደረጃ ዳኝ አልተሟለም የሚለው ምክንያት እየተለመደና የዕለት ከዕለት ገጠመኝ እንደሆነ የገለጹት አቶ አመሀ ይህን ችግር መፍታት ያለበት መንግስት ነው ብለዋል። የዳኝነት አካሉ ለዜጎች ፍትህ መስጠት ካለበት በማናቸውን ጊዜና ሁኔታ ተሟልቶ መገኘት አለበት። መንግስት ይህንን የማሟላት ኃላፊነት አለበት። እንደ እኔ እምነት ፍርድ ቤቱም ግዴታ አለበት ብዬ ነው የማስበው። ሰዎች አጥፍተዋል ተብለው ወይም ሌላ የመብት ጥያቄ አቅርበው ሌላ ቦታ አይደለም መሄድ የሚችሉት ፍርድ ቤት ነው መሄድ የሚችሉት። ፍርድ ቤት በማናቸውም ጊዜ ፍርድ ለመስጠት በሚችልበት ሁኔታ ተሟልተው መገኘት አለበት እንጂ ለባለ ጉዳይ ዳኛ አልተሟላም የሚለው ምክንያት እየተሰጠ እንዲቀበል መጠየቅ አግባብ ነው ብዬ አላስብም። ይሄ በዚህ በሀብታሙ ጉዳይ ብቻ ሳይሆን በአጠቃላይ በፍትህ ስርዓት ውስጥ የሚታይ ሊቀረፍ ያልቻለ እና የተለመደ የመጣ ችግር ነው። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአቃቤ ሕግና በቀድሞ አንድነት አመራር አባላት በአቶ ሀብታሙ አያሌውና በአቶ ዳንኤል ሽበሺ፣ በአረና አመራር አባል አቶ አብርሃ ደስታ፣ በሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ እንዲሁም በአቶ አብርሃም ሰሎሞን መካከል ባለው ክርክር ላይም ዛሬ ውሳኔ ይሰጣል ተብሎ ይጠበቅ የነበረ ቢሆንም ለአምስተኛ ጊዜ ቀጠሮ ቆርጧል። እንደዚሁም በሌላ መዝገብ ማለትም በአቃቢ ሕግና በኢንተርኔት አምደኞቹ ሶሊያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል አበራ፣ አጥናፉ ብርሃንና ና አቤል ዋበላ መካከል ባለው ክርክር ላይም ውሳኔ አልሰጠም። ሁለቱንም መዝገቦች ለጥቅምት 11 ቀን 2009 ዓ ምረት ቀጥሯቸዋል። ከበፈቃዱ ኃይሉ በስተቀር በሁለቱም የክስ መዝገቦች ስማቸው ቀደም ብሎ የተዘረዘረው ተከሳሾች የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት አቃቤ ሕግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን ለዘገባው። ወደ ተከታዩ ዘገባ እናልፋለን። ኢትዮጵያ ባለፈው ሳምንት ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት መመረጧን ተከትሎ ከተለያዩ ወገኖች የተለያዩ አስተያየቶችን እየሰጡ ነው። ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሁማን ራይትስ ዋች ቀድመው ድምፃቸውን ካሰሙ ወገኖች መካከል ይገኛል። የቡድኑ የአፍሪካ ቀንድ ጉዳዮች ፈታሽና መርማሪ ፌሊክስ ሆርን ሰሞኑን ያወጣውን ጽሑፍ የጀመረው እንዲህ ሲል ነበር ኢትዮጵያ እጅግ አስፈሪ ወይም እጅግ አስቀያሚ የእንግሊዝኛው ቃል ሆረንደስ ነው። እጅግ አስፈሪ ወይም እጅግ አስቀያሚ የሰብዓዊ መብቶች አያያዝ ታሪክ ያላት ሀገር ነች። ይሁን እንጂ ያ በዚህ ሳምንት ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አባልነት እንዳትመረጥ አላገዳትም። ሰሞኑን ከተመረጠችበት የጸጥታ ጥበቃ ምክር ቤት ተለዋጭ አባልነት በተጨማሪ የመንግሥታቱ ድርጅት የሰብአዊ መብቶች ምክር ቤት አካልም የሆነችው የኢትዮጵያ መንግሥት ይላል፣ የፌሊክስ ሆርን ጽሑፍ። በቅርብ ወራትም በመቶዎች በሚቆጠሩ ሰላማዊ ተቃዋሚዎች ግድያ ላይ ተሰማርተዋል። የፌሊክስ ሆርን መልእክት ይቀጥልና ኢትዮጵያ ጋዜጠኞችን በማሰር በአፍሪቃ ከቀዳሚዎቹ መካከል እንደሆነች ይናገራል። ኢትዮጵያ ነጻ ሲቪል ማኅበረሰብ እንዳይኖር ያደረገች ወይም ያጠፋች ጸረ ሽብር ሕጓን ሰላማዊ ተቃውሞን ለማፈን ጉዳይ ያለ አግባብ የተጠቀመች አገር ነች ይላል ኢትዮጵያ የዘፈቀደ ስርዓትና የስቃይ አያያዝ የሚፈጸሙባት ሀገር መሆኗን ይጠቁምና፣ ለአመታት ተካሂዶ ካለው ለአመታት ተካሂዶ ካለው በተቃዋሚዎች ፓርቲዎችና ደጋፊዎቻቸው ላይ የተካሄደ አፈና በኋላ ገዢው ፓርቲ የፓርላማውን መቀመጫ ሙሉ በሙሉ መያዙን ያስታውሳል። በአብዛኛው ሰላማዊ እንደነበሩ ሁማን ራይትስ ዋች በገለጻቸው ኦሮሚያ ውስጥ በተካሄዱ የተቃውሞ እንቅስቃሴዎች ወቅት የመንግስቱ ጸጥታ ኃይሎች የሚበልጡት ተማሪዎች የሆኑ ወደ አራት መቶ ሰው መግደሉንና ሽሆች መታሰራቸውን በቅርቡ ባወጣው ዝርዝር ሪፖርት ማብራራቱን ሆርን አስታውሷል። ሰላማዊ የተቃውሞ ሰልፎችን ለማፈን መንግስቱ ከመጠን ያለፈ ኃይል ደጋግሞ እንደሚጠቅ እንደሚጠቀም የጠቆመው የፌሊክስ ሆርን ጽሑፍ ኢትዮጵያን መንግስቱን ተችተው ለእስር የማይዳረጉባቸው የቀሯቸው ጥቂት መንገዶች ብቻ መሆናቸውን ተናግሯል። ይህም የሀገሪቱ የውስጥ ጸጥታ ሁኔታ መረጋጋቱ ያልተረጋገጠ እንዲሆን አድርጎታል ብሏል። በሌላ በኩል ደግሞ የኢትዮጵያ የሰብአዊ መብቶች ኮሚሽን በቅርቡ ባወጣው ሪፖርት የመንግስቱ ኃይሎች በኦሮሚያ የተቃውሞ እንቅስቃሴ ወቅት የወሰዱት ተገቢና ተመጣጣኝ እርምጃ እንደነበረ ተናግሯል። የተገደሉ ሰዎች ቁጥርም 173 እንደሆነ ነው የገለጸው። ከተገደሉት መካከል 14ቱ የጸጥታ ኃይል አባላት እንደነበሩ ጠቁሟል። የኢትዮጵያ የሰብአዊ መብቶች ኮሚሽን ሪፖርት ይህንን ከዚህ ከኮሚሽኑ ሪፖርት ጋር ፊት ለፊት የሚጋጭ ሪፖርት ያወጣው የሂዩማን ራይትስ ዋች ምርማሪ ፌሊክስ ሆርን በዚህ ጽሁፉ የኮሚሽኑ ሪፖርት ዓለም አቀፍ ደረጃዎችን የማይጠብቅ መሆኑን አመልክቶ ግድያዎቹን በተመለከተ ነጻና ተአማኒነት ያለው ምርመራ ዓለም አቀፍ ድጋፍ ታክሎበት እንዲካሄድ ጠይቋል። ኢትዮጵያ ባለፉት ዘጠኝ ዓመታት ራሷ አባል በሆነችበት የሰብአዊ መብቶች ምክር ቤት ውስጥ የመንግስታቱ ድርጅትን ልዩ አሰራሮች በተከታታይ ስታግድ መቆየቷን የሆርን ጽሑፍ ይጠቁምና ባለፉት ዘጠኝ ዓመታትም አንድም ልዩ ዘጋቢ ወደ ሀገር እንዳይገባ መከልከሏን ይናገራል። ኢትዮጵያን ለመፈተሽ ተሰልፈው የሚገኙት የመንግሥታቱ ድርጅት ልዩ ዘጋቢዎች በስቃይ አያያዝ፣ ሐሳብን በመያዝና በመግለጽ ነፃነት፣ በሰላማዊ መንገድ በመሰብሰብ ምግብ በማግኘት መብት ላይ ያተኮሩ መሆናቸውን የሰብአዊ መብቶችና የዓለም አቀፍ አጋርነት ገለልተኛ ባለሙያም እንዲሁ ፍቃድ ጠባቂ መሆናቸውን የፌሊክስ ሆርን ሪፖርት አመልክቷል። ኢትዮጵያ የሰብአዊ መብቶች አያያዟን ከዓለም አቀፍ ፍተሻ መደበቋን ልታቆም ይገባል የሚለው የሆርን መልእክት በመደምደሚያው ኦሮሚያ ውስጥ በተካሄዱት ተቃውሞዎች ወቅት የተፈጠረው ሁኔታ በገለልተኛና በሚታመን አካል እንዲጠና የሚቀርቡ ጥያቄዎችን ዓለም አቀፍ አጋ ጋሮቿ እንዲደግፉ አሳስቧል። በሌላ በኩል ደግሞ በተባበሩት መንግስታት ድርጅት የሂውማን ራይትስ ዋች ቢሮ ምክትል ዳይሬክተር አክሻያ ኩማር ለዘጋቢያችን ሳሌም ሶሎሞን በሰጡት ቃል የኢትዮጵያን ለሁለት ዓመታት የጸጥታ ጥበቃ ምክር ቤቱ ተለዋጭ አባል ሆና መመረጥ የሚያዩት ለመልካም ተግባር ከሚሰጥ ሽልማት ይልቅ እንደ ፖለቲካ ድርጎ መሆኑን አመልክተዋል። እኛ እንደ ሰብአዊ መብቶች ተሟጋች ድርጅት እነዚህን ምርጫዎች በመጠቀም ለምርጫው የሚወዳደሩ ሀገሮች በሚናገሩትና ምክር ቤት ውስጥ በሚኖራቸው ሚና ሊፈጽሙ ቃል በሚገቡትና በሀገራቸው ካለው ተጨባጭ ሁኔታ ጋር ልዩነት እንዳለ ዓለም እንዲያውቀው ነው የምናደርገው ምክንያቱም ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤቱ መቀመጫ ሲወዳደሩ ሁሉም በዓለም አቀፍ ደረጃ ሰብአዊ መብቶችን እናስከብራለን ነው የሚሉት። አክሻያ ኩማር በመቀጠል የኢትዮጵያ ባለስልጣናት ከኒውዮርክ መቀመጫ ወደ ቤታቸው ማስተዋል እንዳለባቸው መክረዋል። ስለዚህ አዎ ኒውዮርክ ያለው መቀመጫ ላይ ስትሆን የምትናገረው ይህንን ነው፣ ግን አገር ውስጥ ያለው ተጨባጭ የሰብአዊ መብቶች አያያዝሳ ምን ይመስላል የሚል ነው ጥያቄያችን። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም የኢትዮጵያን መመረጥ ተከትሎ ከኒውዮርክ ባስተላለፉት የደስታ መግለጫ መልእክታቸው ኢትዮጵያ የዓለምን እምነትና ክብር ተጎናጽፋለች ማለታቸውን ጠቅሶ ሱዳን ትሪቢዩን ዘግቧል። በመጨረሻው የመጽሔት ክፍለ ጊዜ ዘገባ ደግሞ ሰላሳ ሶስተኛ ዓመቱን ቶሮንቶ ካናዳ ውስጥ በማክበር ላይ ያለው የሰሜን አሜሪካ ኢትዮጵያውያን ስፖርትና ባህል ፌዴሬሽን ዛሬ ሶስተኛ ቀኑ ላይ ነው። ባለፈው እሁድ በመክፈቻው ቀን ሪፖርቱን ያቀረበው አዲሱ አበበ የትናንትናውንና የዛሬውን ውሎ በዚህ አሁን በምንሰማው ሪፖርቱ ዘግቧል። ለመላው አድማጮችና ስቱዲዮ ላላችሁት ባልደረቦችም ሰላምታ የድረሳችሁ። ከቶሮንቶ አለን ላምፖርት ስቴዲየም ከኳሱ ጨዋታ ከቡድኖች ግጥሚያ ልጀምር። ትናንት ስምንት ግጥሚያዎች ተካሂደዋል። አትላንታና የዲሲ ስታር ያካሄዱት ስድስተኛው ውድድር፣ ሲያትል ባሮና ሳን ፍራንሲስኮ ያካሄዱት የመጨረሻው ግጥሚያ ከበድ ያሉ ጥሩ ፍክክርም የታየባቸው ነበሩ። አብዛኛዎቹ የመጀመሪያ ግጥሚያቸውን አድርገው ዛሬ ሁለተኛ ውድድር የሚያደርጉ ቡድኖች በመጀመሪያው በተለይ ተሸንፈው ከሆነ የዛሬው ከባድ ውድድር ይሆንባቸዋል፣ ነጥብ ያጣሉ። ያ ብቻ አይደለም፣ እንኳን ለዋንጫ ወደ ሁለተኛ ዲቪዚዮን እንዳወርዱም ያሰጋቸዋልና ነው። እነዚህ የትኛዎቹ እንደሆኑ ደግሞ በነገ ሪፖርት ይገልጣለሁ። ከውድድር ሪፖርቴ ሳልወጣ ወጣ አንድ ምናልባት በዚህ ፌዴሬሽን ታሪክ ለመጀመሪያ ጊዜ ሴት አልቢትር አይቼ ተደነቅ ያለሁ ወጣት ነች። አስራ ሁለተኛ ክፍልን ጨርሳ ለኮሌት እየተዘጋጀች ነው። እንደ አውሮፓ አቆጣጠር ከሁለት ሺህ ሰባት ዓመተ ምህረት ጀምራ በዓለም አቀፍ ዳኝነት የፊፋን እውቅና አግኝታለች። አልቢትር ትራሃስ ገብረ ዮሐንስን አነጋግራለሁ። የመጨረሻ ነጥቤ ኳሱን ተከትለው በየዓመቱ ስለሚካሄዱ ስብስቦች ይሆናል። በቀደመ ሪፖርቴ የተለያዩ ስብስቦች ከኳሱ ጋራ ይኖራሉ ብያለሁ። አዎ፣ ለምሳሌ ዛሬ የሰማያዊ ፓርቲው ኢንጂነር ይልቃል ለደጋፊዎቹና ለሌሎች ኢትዮጵያውያን ስለ ፓርቲው እንቅስቃሴ ገለጻ ያደርጋሉ። ኢሳት፣ የኢትዮጵያ ሳተላይት ራዲዮና ቴሌቪዥን ስድስተኛ ዓመታዊ የምስረታ ቀኑን ያከብራል ነገ ማታ ታዋቂው የሰውነት ማጎልመሻ ትምህርት መምህር ግርማቸሩ፣ ምነው? ይሄ እንኳ ድሮ በኢትዮጵያ ራዲዮ በጠዋት እየቀሰቀሰ ድቡድብ በሉ እስኪ በሉ ድቡድብ ድቡድብ የሚለን? አዎ፣ እሱ ነገ የቶሮንቶ ማህበረሰብ እውቅና ይሰጠዋል፣ ያከብረዋል። እና እየተዘጋጁ ናቸው። ድቡድብ ቢቀር እንኳን ግርማቸሩ በምን ሁኔታ ላይ እንዳለ ለማየት ለማነጋገር እንሞክራለሁ። ለዛሬ ይብቃኝ። በለው ቆንጂት፣ ሶሎሞን እንዲሁም ንጉሱ ከኢንጂነሩ በዚች የመዝጊያ ሙዚቃ ዱብ ዱብ በሉ። እንግዲህ ዱብ ዱብ ዱብ ዱብ ለአሜሪካ ድምፅ ራዲዮ አዲሱ አበበ ነኝ ከቶሮንቶ ካናዳ። ዱብዱብ ዱብዱብ እንግዲህ አዲሱ አንተም አብረህን ዱብዱብ በላ። ቆንጅታንቺም አድማጮችም ዱብዱብ ከስቱዲዮ ስንወጣ ነው ነው አሁኑ ነው። ዱብዱብ አሁን እናመሰግናለን አዲሱን ለዘገባው። ክቡራትና ክቡራን አድማጮች አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከሰላሳ ሶስት ደቂቃ ሊሆን ነው። ዋሽንግተን ዲሲ እና አካባቢዋ ደግሞ ማክሰኞ ሰኔ ሀያ ስምንት ከቀኑ 8 ሰዓት ከሰላሳ ሶስት ደቂቃ ነው። ፕሮግራሙን የሚመራው ንጉሡ ታምሬ ነው። ጆጊል በቴክኒክ መሳሪያዎች ላይ ይገኛል። በ19፣ በ22ና በ25 ሜትር ባንድ እንዲሁን በናይልሳት ቪኦኤ 24 ላይ የሚተላልፍላችሁን መደበኛ ስርጭት ነው እየሰማችሁ ያላችሁት። አስተናጋጆቻችሁ ሶሎሞን አባትና ቆንጂ ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ። ሰላም ጤና ይስጥልን፣ እንዴት ናችሁ? ሰላም ናቸው ወይ? አስተያየት ለመስጠት ነበረ በጨርቃ ቤቶች ላይ ዘጠና አራት አካባቢ የኢትዮጵያ ማለት ነው ዘጠና አራት ዘጠና አምስት ከዚ በፊት መንግስት ተነሱ ብሏቸው ነበር። ጨርቃ ቤት ዝም ብለው ወሮ የሚሰሩ ማለት ነው አንድነሳም ብለው የመቃ መንግስት ወደ ሌላ ስራ ጀምሮ እነሱ የተረሱ መስሏቸው አስችል አልተነሱም ጥሎስጥሎን እንደምናቸው ቢዎች የዛሬ አርብ ፕሮግራም ሰምቼ ነበር። ከአዲስ አበባ የተዘገበውን የላፍቶ ክፍለ ከተማ የነዋሪዎች መፈናቀል እኔ በጣም የገረመኝ ነገር ነው። ሁለት ጋዜጠኞች እዛ አሉ፣ እዛ እያሉ ሄዶ መዘገብ ያልቻሉት፣ በአይን አይቶ መዘገብ ያልቻሉት ፍቃድ የላቸውም ተብሎ ነበር ወደ ክፍለ ሀገር ለማሄድ፣ እዛው አዲስ አበባ ውስጥ ለምን አልዘገቡም? በጣም የገረመኝ ነገር ነው። እና እባካችሁ መልስ ስጡኝ። በትክክል በአይን አይቶ መዘገብ ይችላሉ። እባካችሁ መልሱን ስጡኝ። ስ ሰላም ተናስል እንደምን አላችሁ የአሜሪካን ሬድዮ ሰራተኞች እና ተከታታዮች በሙሉ ሰላም ና ጤና ለና። እንዲሁም ፕሮግራማችሁ በጣም ደስ የሚል ና አዝናኝ በጣም የእውነት ነምላችሁ ሰአቱ ስተሚደርስ በጣም እንዲያው ምን ልበላችሁ እና በተረፈ ልሰጥ የፈለግኩት አስተያየት ስለ ሀፍቶም የሚሉት ስደተኛ ኤርትራዊ ነው። በአንድ ወቅት የእስራኤል መንግስት አንድ ሚሊዮን በፈች ምናምን አንድ ሚሊዮን ተኩል የሚሆን ገንዘብ ሊሰጥ ብሏን እና የሚቀበለው ሀሳብ የተሰብ ከዚህ እስራኤል ሀገር ተብሎ በጣም አንድ ሰሞች ወራ ነበረ ለኤርትራ መንግስት እንዳናስተላልፍ ነው አንፈልግም ዘይ ወኪል የለውም ምናምን ብለው እንዳሉ ሰምቻለሁ። እና በተለይ ያቀረባቸው ፕሮግራም ጥሩና መሰረታዊ ነው። ባይሆን ለቤተሰቦች ትንሽ ነገር ስለ ይረዳቸው ስለነበረ ቢሰርታቸው እንትኑ ለእነሱ ቢጠቅማቸው ይሆናል እና ስለዚህ ደጋግማቸው አተያየታቸው አፈላልጋቸው ነገር ምን ላይ እንደደረሰ ብዘግቡበት ደግማቸው ደስ ይለኛ ና ድሀ ነውና ድሀ ቤተሰብ ደግሞ ቢረዳ ደስ ይለናና እናመሰግናለን። Is that ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች ተዘዋዋሪው የስልክ መስመራችን 2022059942 ነው። የውስጥ መስመር 14 ነው። አስተያየቶቻችሁም በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። ፌስቡክና ትዊተርም ላይ ቪኦኤ አምሃሪክ ብላችሁ ተከተሉን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶትኮም ነው። የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በአዳማ ከተማ ከትናንት በስቲያ ሌሊት በደረሰው ከፍተኛ የጎርፍ አደጋ የተፈናቃዮች ቁጥር አራት ሺ አምስት መቶ መድረሱ ተነግረዋል። ከህገወጥ የሰዎች ዝውውር ጋር በተያያዘ እጃቸው እንዳለበት የተጠረጠሩ ሀያ አምስት ኤርትራውያንና አስራ ሁለት ኢትዮጵያውያን ጣሊያን ውስጥ በተካሄደ አሰሳ በቁጥጥር ስር መዋላቸው ተገለጸ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ኬንያን በመጎብኘት ላይ ናቸው። ጠቅላይ ሚኒስትሩ የአፍሪካ ጉብኝታቸውን ትናንት ዩጋንዳን በመጎብኘት የጀመሩ ሲሆን፣ የዩጋንዳው ፕሬዚደንት ሙሴቪኒ በንግግራቸው እስራኤልን ደጋግመው ፍልስጤም እያሉ መጥራታቸው ውዝግብ ፈጥሯል። በሌላ ዜና የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ ሶማሊያ ያለው የአፍሪካ ሕብረት አረጋጊ ተልእኮ በትክክለኛው አቅጣጫ የሚራመድ ከሆነ ሀገራችን ወታደሮቿን ከሶማሊያ የማስወጣቱን ጉዳይ እንደገና ትመለከታለች ማለታቸው ተሰምቷል። አመሰግናለሁ ቆንጂት። ለሰዓቱ ዋና ዋና የዓለም ዜና፣ ወደ ተከታዩ ዝግጅት እናልፋለን። ከመደበኛ ዝግጅቶቻችን የመጀመሪያው ነው፣ ንግድና ምጣኔ ሀብት። የኢትዮጵያን የ2008 ዓመተ ምህረት ሀገራዊ ምጣኔ ሀብት እድገት በተመለከተ በመንግስታቸውና በዓለም አቀፍ የገንዘብ ድርጅት አይኤምኤፍ መካከል የተቀራረበ ትንባያ መኖሩን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል። በሚያዝያ ወር የኢትዮጵያን ምጣኔ ሀብት ይዞታ የገመገመው አይኤምኤፍ በመጪው አመት የሀገሪቱ የምጣኔ ሀብት እድገት አራት ነጥብ አምስት ከመቶ እንደሚሆን ተንብዮ ነበር። በኢትዮጵያ ምጣኔ ሀብት እድገት ትንበያ ዙሪያ የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማግዜር ማምሻውን በስልክ ከአዲስ አበባ አንድ የምጣኔ ሀብት ባለሙያ አነጋግረዋል። በጣም ነው ማመሰግነው ዶክተር ደምስ ጫን ያለው በግል የምጣኔ ሀብት አማካሪ። በዛሬው ዝግጅታችን የምንወያየው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለህዝብ ተወካዮች ምክር ቤት በተለይ በምጣኔ ሀብት ዙሪያ ያደረጉትን ንግግር አስመልክቶ ነው። ቀዳሚው የሚሆነው አጠቃላይ የሆነውን የምጣኔ ሀብት እድገት ነው። ጠቅላይ ሚኒስትሩ የሀገሪቱ ምጣኔ ሀብት በድርቁ ክፉኛ እንዳልተጎዳ ገልጸዋል። በዘንድሮ ዓመት በሚገርም ሁኔታ የእኛ ግመታና የአይኤምኤፍ ግመታ የተስማማበት ወይም የተቀራረበት ሁኔታ እንዳለ ለማየት ሞክረናል። ይሄ የሆነበት ዋናው ምክንያት በዘንድሮ ዓመት ከፍተኛ የሚባል የድርቅ ተግዳሮት አጋጥሞናል። ከኤልኒኖ ክስተት ጋር የተያያዘው ይሄ ድርቅ በግብርና ልማታችን ላይ ሊያደርስ ሊያመጣው የሚችለው ተጽዕኖም እንደዚሁ ተገምግሟል። አይኤምኤፍም ገምግሞታል። ከሁሉ በላይ ግን በዘንድሮ ዓመት አፈጻጸማችን የኢንዱስትሪ ዘርፍና የአገልግሎት ዘርፍ በጣምራ የሰባት በመቶ እድገት ማስመዝገባቸውን አይኤምኤፍ ራሱ በሪፖርቱ ላይ አስቀምጧል። ይሄ ብዙ ጊዜ ተጣጥመን የማናውቀው ጉዳይ ቢሆንም በዘንድሮ ዓመት እኛ የገመት ነው ና አይኤምኤፍ የገመተው ተቀራራቢ መሆኑን ለማየት ችለናል። እስኪ የጠቅላይ ሚኒስትሩን አጠቃላይ የምጣኔ ሀብት ግምገማ፣ የመንግስታቸውን ግምገማ እንዴት ያዩታል? እኔ ሪያሊስቲክ የሆነ ይመስለኛል አገላለጹ አዳምቻለሁ። ትናንትም ደግሞ የገንዘብ ሚኒስትሩ አቶ አብዱልአዚዝ ከፓርላማው ጋር ያደረጉትን ውይይት አዳምቻለሁ ስለዚህ እኔ በጠቅላል ስል ሪያሊስቲክ የሆነ አገላለጽ ይመስለኛል። እውነታ ያለው ነው ሲሉ እንግዲህ ትንሽ ማብራራት የሚያስፈልገው ይመስለኛል። በሚያዝያ ወር የዓለም የገንዘብ ድርጅት አይኤምኤፍ የኢትዮጵያ ምጣኔ ሀብት በዚህ በመጪው አንድ አመት ውስጥ ወደ አራት ነጥብ አምስት ከመቶ ተቀዛቅዞ እንደሚቀጥል ነው የተነበየው። ለዚህም ምክንያቱ አንዱ ድርቁ ነው። ሁለተኛ ደግሞ በዓለም ደረጃ የሸቀጥ ዋጋ በመውረዱ ነው። ይሄ ጠቅላይ ሚኒስትሩ ካቀረቡት ጋር ሲታይ እንዴት ይመስሎታል፣ እንደ ባለሙያ? እኔ በዚህ ቁጥር ላይ እንኳን ኮንክሪት የሆነ በእጄ የገባ መረጃ የለም። ግን የዛሬ የጠቅላይ ሚኒስትሩ ንግግር ስላዳመጥኩ በሚቀጥለው አመት ግምት ላይ መንግስትም ሆነ አይኤምኤፍ ተመሳሳይ አድርገው ትማቁትን ተመሳሳይ ትንበያ እንዳላቸው ነው። ዛሬ እንደተረዳሁት ከጠቅላይ ሚኒስትሩ ንግግር ቁጥር አልተቀመጠም። ከሰማሁት ውስጥ ቁጥር አልተቀመጠም አንዱም ነገር ይሄ ነው። የዓለም የገንዘብ ድርጅት ግን ቁጥር አስቀምጧል። አራት ነጥብ አምስት ከመቶ ለሚቀጥለው አንድ አመት። እንዲያውም ከዛ ባለፈው አመት በ2017 እንደ አውሮፓውያን ዘመን አቆጣጠር በሰባት ነጥብ አምስት ከመቶ ያድጋል የሚል ትንበያ ነው ያስቀመጠው። ግን ለዚህ ለቀጣዩ አንድ አመት አራት ነጥብ አምስት በመቶ ነው አጠቃላይ እድገት። ያው እንዳልኩ ነው፣ ይሄ ቁጥር በእጅ አልገባም። ግን ያለፉትን ተሞክሮች በምናይበት ጊዜ እንደው እኔም በወስደው በአብዛኛው ትክክል ሆኖ እየመጣ ያለው መንግስት የሚያስቀምጠው እና በኋላ ተመልሰው አለም ባንክም ሆነ አይኤምኤፍ እየተስማሙበት የሄደ ቁጥር ላይ ነው የደረሰ። እኔ በአሁኑ ጊዜ እስከማወቁ ድረስ ጠንከር ያለ አሰራር እና ቲም ሲም ያለ ይመስለኛል፣ በብሔራዊ ባንኩም በለው በገንዘብ ሚኒስቴር እና በሴንትራል ስታስቲክስ ውስጥ ስለዚህ ቁጥሩ ላይ ብዙ ባልነጋገርም ይሄ መንግስትም ቢሆን የሚላቸውና የሚያደርጋቸውን ብዙ ለመጠራጠር እኔ ይከብደኛል። ቁጥር በእጄ ባይገባም ዛሬም ጠቅላይ ሚኒስትሩ ሲናገሩ የሰማሁት ቁጥር አልተቀመጠም፣ ግን የሚቀጥለው አመት ስንቢያ ላይ እንደ ተስማሙ ነው አጠቃላይ ነው የተናገሩት ጠቅላይ ሚኒስትሩ ግን እንደ ሁኔታዎችን እንደ ምጣኔ ሀብት አማካሪ ባለሙያነቶት ሲገመግሙ ባለፉት ሀምሳ አመታት ታይቶ የማይታወቅ ድርቅ ነው የኢትዮጵያን ምጣኔ የመታው። በዓለም ደግሞ የሸቀጥ ገበያ አሽቆልቁሏል። ይህንን ሲመለከቱ በሀገሪቱ ምጣኔ ሀብት ላይ ተጽዕኖ ያሳድራል የሚል ግምገማ አሎት ወይስ አያሳድርም ነው የሚሉት? ትናንት ምናልባት ተከታትላችሁት ከሆነ የገንዘብ ሚኒስትሩ ተመሳሳይ ጥያቄ ቀርቦ በሚመለስበት ጊዜ እንደውም በተለይ በነዳጅ አካባቢ የነበረው የዋጋ በዓለም ደረጃ የዋጋ መቀነስ መንግስትን ድርቁን ለመታገድ ካገዙት አንዱ እንደሆነ ሲነገር ሰምቻለሁ። በአጠቃላይ ትናንትም ዛሬ የሚሰማው አንደኛ ፖዘቲቭ ነው። አሁን አይኤምኤፍም ያስቀመጠው ቁጥር እኮ የሚያሳየን እድገት አለ ነው። የእድገቱ መጠን ይቀንች ይሆናል እንጂ ኢትዮጵያ አሁንም በቀጣይ እድገት ታስመዘግባለች። ኢኮኖሚ ነው አይደል ቁጥሩን ስናየው ልክ ነው አራት ነጥብ አምስት ከመቶ እድገት ታስመዘግባለች ነው የሚለው። በሁለተኛ ደረጃ ካለው ችግር አንጻር ዛሬ የሰማሁት እንደውም ይሄ አመት ነው እንጂ አስቸጋሪ የነበረው ይህንንም አመት ያው እንደሰማኸው በዶላር እስከ ስምንት መቶ ሚሊዮን ዶላር ወይም በብር እስከ አስራ ስድስት ቢሊየን ብር ኢትዮጵያ ለሌሎች ልማት ልታውሎ የምችለውን ብር ለዚህ መታ ልትታደግበት አውጥታ በዓለም ዙሪያ ሁሉ ማንም ከዓለም ባንክ አይ ኤም ኤፍም ጨምሮ ሌሎችም አክኖሎጂ ያደረጉት ስራ እንደተሰራ ነው። እዚህ ላይ በትክክልም መስማማት ያለብል ከዛሬ አመት ተመሳሳይ እንዲሁ ከእናንተም ከሌሎችም ኢንተርናሽናል ሬዲዮ ጣቢያዎች ጥያቄ ቀርቦልኝ እንእኒየ ውስጥ ይቀንሳል እንጂ ይኖራል። ሁለተኛ ደግሞ እስካሁን የተሰሩ ስራዎች ውጤት አሳይቷል። አያሳዩ መፈተኛ ነው የሚለውን እኔም ተናግረው ነበር። ሪሊ ያን ፈተና እንደታለፈ ነው ዛሬም እና ዛሬ ብቻ ሳይሆን ቀደም ሲሉ እየሰማ የማክሰኞ ምሽት ፕሮግራማችን ይቀጥላል። አድማጮች አብራችሁን እንድትቆዩ በድጋሚ እንጋብዛለን። ተከታዩ ዘገባ በአሰብ ወደብ መጪ እጣ ላይ ያተኩራል። ከስራ ውጭ ሆኖ የቆየው የኤርትራው አሰብ ወደብ የተባበሩት የአረብ ኤሚሬቶች የጦር መርከቦች እንደታዩበት የስለላ ምንጮች ሲገልጹ ቆይተዋል። በዓለም ዙሪያ የሚከሰቱ ቀውሶችን የሚከታተለው ቡድን ኢንተርናሽናል ክራይሲስ ግሩፕ ነው ስሙ። የአፍሪካ ቀንድ ባለሙያ ሴርዲክ ባርነስ ኤርትራ አሰብ ወደብን በአምስት ሚሊዮን ዶላር ለተባበሩት የአረብ ኤሚሬቶች አከራይታለች ተብሎ እንደሚታመን ገልጸዋል። የተባበሩት አረብ ኤሚሬቶች መንግሥት አሰብ ወደብን ከተከራየ ለየመን የተሻለ ቅርበት ይኖረዋል። ኤርትራ ደግሞ ያጠረባትን ገንዘብ 5 ሚሊዮን አልኩ ይቅርታ 500 ሚሊዮን ዶላር ታገኛለች፣ ይላል ባልደረባችን፣ ዴቪድ አርኖልድ ያጠናቀረው ዘገባ። አዳነች ፍሳዬ ታቀርበዋለች። የኤርትራ መንግሥት ድምፁን አጥፍቶ የአሰብ ወደብን በ500 ሚሊዮን ዶላር ሳይሆን አይቀርም ተብሎ በሚታመን ገንዘብ እንዳከራየ ሰድሪክ ባርነስ ገልጸዋል። የተባበረው የአረብ ኤሚሬቶች የአሰብ ወደብን የባሕር ኃይል ሰፈር ለማድረግ ተከራይቷል። የባሕር ኃይሉ ከቅርብ ጊዜ ወዲህ በሳውዲ አረቢያ መሪነት በየመን ይካሄድ በቆየው የድብደባ ዘመቻ የሚያገለግል ሳይሆን አይቀርም። ባነስ አያይዘውም የተባበረው የአረብ ኤሚሬቶች የአሰብ ወደብን የተከራየው በዝቅተኛ ዋጋ መሆኑን ሲገልጹ ጉዳዩ ድምፅ አጥፍቶ የተከናወነ ባይሆንና በይፋ ተደርጎ ቢሆን ኖሮ ከዛ የበዛ ዋጋ ባስከፈለ ነበር ይላሉ። የአረብ ኤሚሬቶች ከቅርብ ጊዜያት ወዲህ በጅቡቲ ያካሄዱት የነበረውን እንቅስቃሴ ስላጡ በሶማሊላንድ ያለው የበርበራ ወደብን እንዳማራጭ ወስደዋል ብለዋል ባርነስ። ኤርትራ አሰብ ወደብን በማከራየት በምታገኘው ገንዘብ እንደምትጠቀም ሰድሪክ ባርነስ አውስተዋል። ለኤርትራ ትልቅ ገንዘብ ነው፣ ከ500 ሚሊዮን ዶላር በላይ ነው ተብሏል። ኤርትራ ከሀገሯ የሚፈልሱትን ሰዎች ብዛት በመቀነስ ተግባር እንዲረዳ በሚል ከአውሮፓ ኅብረት ካገኘችው ገንዘብ በእጥፍ ይበልጣል። የአውሮፓ ኅብረት ለኤርትራ የገንዘብ እርዳታ የሰጠው ሀገሪቱ በልማት ላይ እንድታውለው ነው ልማት ሲኖር የዜጎቿን ፍልሰት ሊቀንስ ይችላል በሚል እሳቤ። በመሰረቱ የአውሮፓ ኅብረት በአሁኑ ወቅት ለኤርትራ ገንዘብ የሰጠው ከሁለት ዓመታት በፊት ባለበት ቆሞ የነበረውን የኅብረቱ የልማት እንቅድን ለማንቀሳቀስ እንደሆነ ባርንስ ጠቁመዋል። አብዛኛው ገንዘብ የመብራት ኃይል አቅርቦትን በማዳበር ላይ እንዲውል ይጠበቃል። የልማት እንቅስቃሴው ኤርትራውያን ከሀገራቸው እንዳይወጡ ሊያነሳሳቸው ይችላል ሲባል ደግሞ ውላድሮ ገደብ የሌለው የሳዋ ወታደራዊ አገልግሎትን ያቆማል የሚል ነበር። ነገር ግን ይህ የሚሆን አይመስልም ሲሉ ባርነስ አስገንዝበዋል። ኤርትራ በሀገሪቱ ከሚካሄደው የማዕድን ስራም ገቢ ታገኛለች ስለሚባለው ጉዳይ ደግሞ ባርነስ ገቢ ያላት ግን የተጋነነ ነው ብለዋል። They ከማዕድን ገቢ ያላቸው ግን እንደሚታሰበው አይመስለኝም። እኔ እስከማውቀው ድረስ ኤርትራውያኑ ለማዕድን ኩባንያዎቹ አስቀድመው ከሚገባው በላይ የሆነ ተስፋ ሰጥተዋል። መዋለንዋይ ለማፍሰስ ሲሉ ብዙ ገንዘብ ተበድረዋል። የማዕድኑ ስራ በአክሲዮን የሚሰራ በመሆኑ ብዙም ንጹሕ ትርፍ ያገኙ አይመስለኝም። ኤርትራ ከመገለል እየወጣች ነውን? ለሚለው ጥያቄ በዓለም ደረጃ ስለሚከሰቱት ቀውሶች የሚከታተለው ቡድን የአፍሪቃ ቀንድ ክፍል ባለሙያ ሴድሪክ ባርነስ ሲመልሱ ኤርትራ በበኩሏ ተገልያ አላውቅም ከመላው ዓለም ጋር ጥሩ ግንኙነት አለኝ ባይናት። ይህ እንዳለ ሆኖ ግን ኤርትራ ካለፉት ሦስት ዓመታት ወዲህ ገጽታዋን ለመለወጥ በእርትታ ስትሠራ ቆይታለች ብለዋል ባርነስ። ወደ ተከታዩ ዘገባ እናልፋለን። ሐኪሙን ይጠይቁ። ሐኪሙን ይጠይቁ ለምሽቱ በልማድ የደም መመረዝ በመባል የሚታወቀውን የህመም ሁኔታ ምንነት አስመልክቶ ከፕሮግራሙ ተከታታዮች በደረሱን ጥያቄዎች መነሻነት የተሰናዳ አዲስ ቅንብር ይዞ ቀርቧል። ማብራሪያውን የሚሰጡን ዶክተር ተዋበ ከበደ በዚህ በዩናይትድ ስቴትስ ጆርጂያ ክፍለ ግዛት አትላንታ ከተማ በሚገኘው የፒድሞንት ሆስፒታል የኩላሊት ልዩ ሕክምና ባለሙያ ናቸው። ዶክተር ተዋበ በቅርቡም የኩላሊት ጠጠር በመባል በሚታወቀው የህመም ሁኔታ ዙሪያ ሙያዊ ትንታኔ በመስጠት በፕሮግራማችን መሳተፋቸው ተገልጿል። ዶክተር ተዋበን ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር ተዋበ ከበደ በድጋሚ ለጊዜው አመሰግናለሁ። አመሰግናለሁ አሉላ በህክምናው ቋንቋ ሴፕቲሲሚያ በመባል የሚታወቀውን በልማድ የደም መመረዝ በማለት የሚጠራውን የህመም ሁኔታ እንመለከታለን። ለመሆኑ ይሄ የደም መመረዝ በራሱ ምንድን ነው? ከምንነቱ ብንነሳ የደም መመረዝ ወይም ሴፕቲሲሚያ የምንለው ደም ውስጥ ባክቴሪያ የተባሉ ተዋሲያን ወይም እነሱ የሚያመነጩት መርዝ ወይም ቶክስን በሚገባበት ጊዜ ና ባክቴሪያዎቹ መራባት በሚጀምሩበት ጊዜ ነው። ሴፕቲሲሚያ የምንለው በጣም አደገኛ የሆነ የደም ኢንፌክሽን ነው። የሴፕቲሲሚያ ህይወትን ቀላሉ በፍጥነት ሊያጠፋ የሚችል ኢንፌክሽን ሲኖር ነው እንደዚህ የምንለው። መልካም ሴፕቲሲሚያ ወይም የደም መመረዝ ቀደም ብለው የገለጿቸው የህመም አምጪ ተህዋሲያን በሰውነት ውስጥ የሚዘዋወሩበት ሁኔታ በተለይ በምንስ ይከተላል? ምን ሲሆን ነው የደም መመረዝ የሚባለው ሁኔታ የሚከሰተው? መንስኤዎቹ ምንድን ናቸው? የሚመጣው አንድ የሰውነት ክፍል ውስጥ ያለ ኢንፌክሽን ወደ ደም ውስጥ ሲገባ ነው። ከሳምባ ኢንፌክሽን ሊሆን ይችላል፣ ከሽንት ኢንፌክሽን፣ የኩላሊት ኢንፌክሽን፣ የቆዳ ኢንፌክሽን፣ ማንኛውም አይነት ኢንፌክሽን ሰውነታችን ውስጥ ያለ አንድ ቦታ መወሰኑ ቀርቶ ወደ ደም ዝውውር ሲገባ ነው ሴፕቲሴሚያ የምንለው። ሌሎች ለሰውነት የሚያስፈልጉ ንጥረ ነገሮች በደማችን አማካኝነት ለተለያዩ ሰውነት ክፍሎቻችን እንደሚዳረሱት እነኚህ በሽታ አምጪ ተዋሲያንም ከአመረቀዘው ወይም ለበሽታ ከተጋለጠው የሰውነት አካል አፈት ልከው ወደ ደም ውስጥ ይገቡና በደም ውስጥ የሚዘዋወሩበት ሁኔታ የትኛውንም የሰውነት ክፍል ሊደርሱ የሚችሉበት ሁኔታ ይፈጠራል ማለት ነው። ትክክል ነው። በጣም ትክክል ነው፣ ዶክተር ተዋበ። በምልክት ደረጃ ምን የተለዩ ምልክቶች ይታያሉ? አንድ የሰውነት ክፍል ለበሽታ አምጭ ተዋሲያን ሲጋለጥ የሚታዩትን አይነት ምልክቶች የደም ዝውውር ውስጥ በገባው የበሽታ አምጭ ተዋሲያን አማካኝነት የሚታዩትስ ምን ይመስሉ ይሆን? ብርድ ብርድ ማለት፣ ትኩሳት ሊኖር ይችላል። ልብ በፍጥነት መምታት፣ የትንፋሽ በፍጥነት መሆን ሊፈጠር ይችላል። የደም ግፊት መቀነስ ይኖራል። የሽንት መጠን መቀነስ ሊኖር ይችላል። ሰውነት ቆዳ ላይ ራሽ ሊፈጠር ይችላል። እንዲሁም ደግሞ ከእንደሚመጣበት እንደ መንስኤው ሁኔታ የሽንት ኢንፌክሽን ከሆነ መንስኤው የሽንት ኢንፌክሽን ምልክቶች ይታያሉ። ዶክተር ተዋበ ቀደም ብለው እንደ ገለጹልን ይሄ ለህይወት አስጊ የሆነ ቶሎም በህክምና ካልተረዳ ለህልፈት ጭምር ሊዳርግ የሚችል የህመም ሁኔታ እንደመሆኑ ከሌሎች ከተለመዱ ወይም ጊዜ ሊሰጡ ከሚችሉ የበሽታ አይነቶች የሰውነት ማመርቀዞች እንዴት መለየት ይቻላል? ላል በሌሎችም ሊታዩ የሚችሉ ተመሳሳይ የምን ምልክቶች ናቸው ና ያሉት፣ በምን ይታወቃል? ይሄ የደመቀነስ ወይም የሰውነት መመረዝ በሚሆንበት ጊዜ ሰዎች በጣም ትንሽ ኢንፌክሽን እንዳለው አይነት ህመም ሳይሆን ይታመማሉ። በሰውነታችን ውስጥ በጣም ድክም የማለት ነገር በቃ ትኩሳቱም ከፍተኛ ይሆናል። ብርድ ብርድ ማለቱም በጣም ከፍተኛ ይሆናል። ልባችንን መምታት በጣም ይጀምራል። እንደ ቅድም እንደ ጠቀሱ ትንፋሻችንን ሁሉ አፌክት ያደርጋልና እንደዛ በሚሆንበት ጊዜ ጊዜ ሳይሰጡ ወደ ሕክምና መሄድ በጣም አስፈላጊ ነው። የትሪትመንት ውጤት የሚወሰነው በቶሎ ትሪት በመደረጉ ነው። ፈጥኖ በመረዳት ነው። ሌሎች ኮምፕሊኬሽንስ ሊፈጠሩ ስለሚችሉ ማለት ነው። የጠና የህመም ሁኔታ መታየቱ ከሌሎቹ ይለየዋልና ያ ሁኔታ ሲከሰት አፋጣኝ ሕክምናው የግድ ማግኘት ያለበት ስለሆነ ሰዎች በዛ ሊረዱ ይችላሉ። ይህ ሁኔታ ሳይረዳ ሲቀርብ የተባባሱ ሁኔታዎች ሊኖሩ እንደሚችሉ ጠቆም አድርገዋል። ምንድን ናቸው? ዋነኛው ኮምፕሊኬሽን የምንለው ሴፕሲስ የምንለው ነው። ሴፕሲስ ማለት ሰውነት የራሱ የሆነ በሽታን የመከላከል አቅም አለው። የሚያመነጫቸው ኬሚካልስ አሉ። ይህን ኢንፌክሽን ለመዋጋት የሚመነጩት ኬሚካሎች የሚፈጥሩት ሰውነት ላይ ያለው ለውጥ ሴፕሲስ እንለዋለን። ይሄ ነው ዋነኛው ኮምፕሊኬሽን። የሴፕቲሲሚያ እና ሴፕሲ ሲኖር ደም ግፊታችን በጣም ይቀንሳል ከሚገባው በላይ መቶ ሀያ በሰማኒያ ከሆነ ኖርማሉ፣ የላኛውን ቁጥር ከዘጠና በታች ወይም ሲስቶሊክ ብላድ ፕሬሸር የምንለው ከ ዘጠና በታች ሊወርድ ይችላል። መተንፈስ ያቅተናል። ሳምባችን ውስጥ የሚፈጠሩ ኢንፍላሜሽኖች ይኖራሉ የሰውነት መቆጣቶች አ ወይም ኤአርዲ ስንለዋለን ሳምባ ውስጥ የሚፈጠረውን እና በቂ ኦክሲጅን ወደ ተለያዩ የአካል ክፍሎቻችን እንዳይሰራጩ የሚያግድ አይነት ነገር ይፈጠራል ሳምባችን ውስጥም ወይም ሾክ ይፈጠራል ሾክ ቅድም የጠቀስኩት ደም ግፊቱ መውረድ ማለት ነው እና እነኚህ ነገሮች ጊዜ የሚሰጡ አይደሉ ወዲያውኑ ህክምና ያስፈልጋቸዋል የህክምና ውጤቱስ ምን ያህል አመርቂ ነው? አንድ ሰው ቀደም ብለው ከገለጹት ከዋናው የህመም ሁኔታ ከደም መመረዝ በተለይ ደግሞ ወደ ተባባሰው የሰውነት አካላት በሙሉ በአንድ ጊዜ የመመረዝና የመቆጣት ሁኔታ ከተፈጠረ በኋላ ሰዎች ምን ያህል ለህክምና አጥጋቢ ምላሽ ሊሰጡ ይችላሉ? ቶሎ ሊያገግሙ ወይም ሊረዱ ከባሰም አደጋ ህይወት ከማለፍም ሊድኑ ይችላሉ። አንዳንድ ጥናቶች አሉ። አሜሪካ የሚገኘው የብሔራዊ ጤና ምርመራ ድርጅት ወይም ኤንይኤች በአመት ወደ አንድ ሚሊዮን የሚሆኑ የአሜሪካውያን በዚህ የደም መመረዝ እንደሚጠቁ ይገልጻል። ከእነኚህ ውስጥ ከሀያ ስምንት እስከ ሀምሳ ፐርሰንት ያህሉ የመሞት እጣ ይኖራቸዋል። ለዛ ነው በጣም በፍጥነት ትሪት መደረግ ያለበትና በፍጥነት ከታከመ አውትካሙ የተሻለ ይሆናል። አንዳንድ ለምሳሌ የሰውነት ሚዩን ሲስተማቸው ትንሽ የሆነ ሰዎች፣ ኤች አይ ቪ በሽታ ያለባቸው ሰዎች፣ በጣም አዛውንቶች፣ በጣም ህጻናት፣ እነሱ አይነት ሰዎች ወይም ዲያቤቲስ ያለባቸው ኢንፌክሽን የመቋቋም አቅማቸው ስለሚቀንስ እነሱ ላይ የበለጠ ኔጌቲቭ ይሆናል። አመርቂ ላይሆን ይችላል ውጤቱ ይችላል። ዶክተር ተዋብ ይሄ ምናልባትም አንድ መሰረታዊ ጥያቄ እናነሳ ይጋብዛል። ለዩናይት ስቴትስ ባለ ጠንካራ የህክምና አገልግሎት መሰረት ባለበት በምርመራም ሆነ በህክምና አማራጮቹ የተሻሉ ሁኔታዎች ባሉበት ሀገር በአማካይ ከ280 ሺህ እስከ 500 ሺህ የሚደርስ ሰው በአመት ለህልፈት የሚዳረግበት የህመም ሁኔታ እንደ ኢትዮጵያ ባሉ የህክምና አማራጮችም ሆኑ ምርመራ ዘዴዎች በዚህ ደረጃ ባልተጠናከሩበት ምን ያህል የተለመደ ነው? በዚህም ሁኔታ ለህልፈት መዳረግ በምርመራ አስቶሎ ሰዎች ይደረስባቸዋል ይታወቃሉ ወይ? በምርመራ መድረስ ይቻላት ክሊኒካል የሆነ ዲያግኖሲስ መስራት። ክሊኒካል ዲያግኖሲስ ማለት ብዙ መሳሪያ ሳይፈለግ ማለት ምን እንደሆነ ለማወቅ መገመት ይቻላል። አንዳንድ የበለጠ ቴስቶች የሚያስፈልጋቸው ነገሮች ሊኖሩ ይችላሉ። እዚህ ሀገር ብቻ ማድረግ የምንችላቸው ሊሆኑ የሚችሉ መልካም ዶክተር ተዋበ ከበደ ተደጋጋሚ የፕሮግራማችን ተባባሪን ዛሬም የደም መመረዝ ወይም ሴፕቲሲሚያ የተባለውን ህመም ሁኔታ አስመልክቶ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። ሌላ መሰል የእርስዎ ሙያ የሚጠይቅ ጥያቄ መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ፣ አመሰግናለሁ አሉ። የተከበራችሁ አድማጮች፣ ዝግጅታችን ከመጠናቀቁ በፊት የምሽቱን አብይ አበይት ዜናዎች እናሰማ። ሂለሪ ክሊንተን የውጭ ጉዳይ ሚኒስትር በነበሩበት ዘመን በሚስጢር መያዝ የነበረባቸውን የመንግስት መረጃዎች የያዙበት መንገድ አግባብነት ያለው አልነበረም ተብሎ በቀረበባቸው ውንጀላ ለክስ የሚያበቃ ጭብጥ የለውም ብለው እንደሚያምኑ የፌዴራሉ የወንጀል ምርመራ ቢሮ የኤፍቢአይ ዲሬክተር ጄምስ ኮሚ ዛሬ አስታወቁ። ክሊንተን ባለፈው ቅዳሜ ከኤፍቢአይ መርማሪዎች ጋር ለመንግስት ስራ የግል ኢሜይል ሰርቨር ወይም ማደራጃ መጠቀማቸውን በተመለከተ ከሶስት ሰዓት በላይ የፈጀ የጥያቄና መልስ እንደነበራቸው ይታወሳል። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ናቸው የሚቀሩን በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታዬና እኔም ሰሎሞን አባትነን አብራችሁን ስለቆያችሁ እናመሰግናለን ክቡራትና ክቡራን አድማጮች የትግርኛ ዝግጅት ይቀርባል ቀጥሎ በእኛ በኩል አዲሱ እንዳለን ዱብ ዱብ እንላለን ዱብ ዱብ እያለ ደናደሩ ደናደሩ Thank you. i إنها تجدد في الأرض وإنها تجدد في الأرض وإنها تجدد في الأرض وإنها تجدد في الأرض وإنها تجدد في الأرض Must have been to the voting,